በአዲሱ የሲዳማ ክልል ወረዳዎችና በሐዋሳ ከተማ በኮሮና ቫይረስ የሚያዙ ሰዎች ቁጥር ቀን በቀን በከፍተኛ ሁኔታ እየጨመረ መሆኑን የክልሉ የህብረተሰብ ጤና ኢንስቲትዩት አስታወቀ። በሐዋሳ ከተማ ቫይረሱ ከተገኘባቸው አንድ መቶ አስራ አንድ ሰዎች ውስጥ 63 የሐዋሳ ኢንዱስትሪ ፓርክ ሰራተኞች መሆናቸውንም የኢንስቲትዩቱ ዋና ዳይሬክተር ዶክተር ማቴ መንገሻ ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር ዘገባውን ቀጥሎ ያስደምጠናል። የሲዳማ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር ዶክተር ማቴ መንገሻ ለቪኦኤ እንደተናገሩት በክልሉ የኮሮና ቫይረስ በየቀኑ በከፍተኛ መጠን እየጨመረ ነው። ህመሙ ወደ ስዳማ ክልል ገባ ከተባለበት ከግንቦት 21 እስካሁን 68 ቀናትን ነው ያስቆጠር ነው። በእነዚህ 68 ቀናት ውስጥ በተለይ የመጀመሪያ ሁለቱ ወራት ላይ የነበረው ተጠቂ ቁጥርና በእነዚህ በ10 ቀናት ያለውን ታማሚ ቁጥር ብናይ በአንድ ሶስት መጠን የአሁኑ የአስሩ ቀናት የጨመረ ነው። ይሄ የሚያሳየው በሽታው አሁን አሁን በጣም ከፍተኛ በሚባል ደረጃ የተሰራጨ እንደሆነ ነው። በክልሉ እስከ ዛሬ ከተመረመሩ ሰዎች ውስጥም 327 ሰዎች በቫይረሱ ተያይዘዋል ብለዋል። እስከ ሐምሌ 30 2012 ዓ ም ድረስ 10579 የምርመራዎች ወይም ናሙናዎች ተወስዶ እንግዲህ ምርመራ ተደርጎ ውጤታቸው እንግዲህ ታውቋል። ከነዚህ ውስጥ ወደ 327 የሚሆኑ የኮሮና ህመም እንዳለባቸው ተረጋግጠው ወደ ሕክምና ማዕከላት እንዲገቡና አገልግሎት እንዲያገኙ ተደርጓል። እስካሁን ወደ 90 የሚሆኑ ሰዎች አገግሟል። ወደ 234 የሚሆኑ ተጠቂዎች ሕክምና ላይ ያሉበት ሁኔታ ነው እንግዲህ ያለው። በስዳማ ክልል ቫይረሱ በከፍተኛ ሁኔታ እያ ያሻቀበ ያለው በሐዋሳ ከተማ በቦሪቻ ወረዳና በሐዋሳ ዙሪያ ወረዳዎች ሲሆን በክልሉ ከሚገኙ 36 ወረዳዎች በ24 ወረዳዎችም መሰራጨቱን ገልጸዋል። ከቦሪቻ ጋር ተያይዞ በተለይ ወደ አዲስ አበባ ለቀን ስራ የተንቀሳቀሱ ልጆች አሉ። እነኛ ልጆች ተነካክተው በመመለሳቸው እየተመለሱም በመኖራቸው ወደ ህብረተሰቡ መጀመሪያ ናሙና ሳይሰጡ ራሳቸውን ሳያውቁ ወደ ህብረተሰብ በመቀላቀላቸው ከዚሁ መነሻ ብዙ ሰው ነው የተነካካበት እና ብዙ ሰው በዚህ መያዝ መቻሉን ማንሳት ይቻላል። እስካሁን ከ81 ሰው በላይ በዚህ ቫይረስ መጠቃቱን ያረጋገጥነበት ሁኔታ ነው ያለው። ከቦርቻ ወረዳ አንፃር አሁንም እዛ አካባቢ በሽታው የተሰራጨ እንደሆነ ያሉ መረጃዎች ያሳያሉ። ሌላኛው ከዚህ ቀጥሎ ያለው ሶስተኛ ደረጃ ላይ ሀዋሳ ዙሪያ ወረዳ የምንለው ነው። ሀዋሳ ዙሪያም ከሰላሳ ሰው የማይጠናነስ በዚህ ህመም መያዙን የተደረገው ላቦራቶሪ የሚመራ ማጣራት ተችሏል። ይህም ቅድም ለቦርቻ ያነሳ ነው ይጋራል የሚል ነው። በተለይ ከአዲስ አበባ ተንቀሳቅሰው የመጡ ሰዎች እና ከቦርቻ ጋር በቅርበት ስላለው ወረዳ ከዛ ጋር የሚንቀሳቀሱ ሰዎች አማካኝነት በሽታ መዘራጃ ችሏል ብለን ወስደና ሌሎች ወረዳዎች በሽታ የተሰራጨ ያለበት አካባቢዎችን ማንሳት እንችላለን። ለምሳሌ ሸበዲ ነው ወረዳን፣ ለኩ ከተማን፣ ደራራ የሚባል ወረዳን፣ ብላተ ዙሪያ ወረዳን፣ ሀሮሬሳ የሚባሉ ወረዳዎችን ማንሳት እንችላለን። ማልጋ የሚባል ወረዳም በዚህ ዝርዝር ውስጥ ተካቷል። እንዳዲስ እስካሁን በሽታ ያልተገኙባቸው ወረዳዎችም ነበሩ። ከዛ ውስጥ ዛሬ ሎካባ የሚባል ወረዳም ዛሬ ከተጨመሩት ወረዳዎች ውስጥ ነው። በሀዋሳ ከተማ የኮሮና ቫይረስ ከተገኘባቸው 111 ሰዎች ውስጥ 63 ሰዎች የሐዋሳ ኢንዱስትሪ ፓርክ ሰራተኞች እንደሆኑ የገለጡት የኢንስቲቱት ዲሬክተር ዶክተር ማቴ የመመርመር አቅማችን ዝቅተኛ መሆኑን ነው እንጂ ስርጭቱ ከዚህም በላይ ሊሆን እንደሚችል ጠቁመዋል ትናንት ወደ 340 የሚያክል ናሙና ነው ተበስቶ የነበረው እና ከዛ ውስጥ ነው 36 ጥቂ ከሐዋሳ ከተማ የተገኘው ይህም ከሐዋሳ ኢንዱስትሪ ፓርክ ነው ማለት ሁሉም በሚቻል ደረጃ ከሐዋሳ ከተገኘው የኢንዱስትሪ ፓርክ ውጤቶች ናቸው 36ቱን የሚለውን ማንሳት ይቻላል እነዚህን ሰዎችን በዝርዝር ስናይ የከተማ ነዋሪዎች ናቸው። በሰራተኝነት በማስተባበር በተለያየ ሙያ ተመርቆ ሰልጥኖ የገቡ እዛ ስራን የሚያመቻቹ ሰራተኞች ናቸው። በዚህ ህመም የተያዙትና በአብዛኛው ከሶስት ሼዶች በተወሰዱ ናሙናዎች ነው እንግዲህ እነኚህ ሰዎች ህመም እንዳለባቸው የተረጋገጠው እ ቁጥር ስናይ አንደኛው ኢንዱስትሪ ፓርኩ አካባቢ ችግር እንዳለ ብዙ ሰዎች እየተጠፉ እንደሆነ ያሳያል። ሁለተኛ እነኚህ ሰዎች ወደ ከተማም ሲወጡ ያለው መልዕክት ምን እንደሆነ ብዙ ሰዎች ከተማ ላይ እየተያዙ እንደሆነ ለዚህ አመላካች ነው ብለን እንወስዳለን። ዶክተር ማተ በሐዋሳ ኢንዱስትሪ ፓርክ የተገኘውን ውጤትና ስርጭቱን በተመለከተ ከሚመለከታቸው አካላት ጋር መምክራቸውን አስረድተዋል። ከፌደራል ጤና ጥበቃ ሚኒስትር ጋርም ያስቀመጥነው አቅጣጫ አለ። ከኢንዱስትሪ ፓርክም የተነጋገርነው አቅጣጫ አለ። ከዚህ ከክልላችን መንግስትም እንደዚህ የተወያየነው ነገር አለ። ያላለቁ ነገሮች አሉ። የቫይረሱ ስርጭት በዚህ ሁኔታ ከቀጠለ ከፍተኛ ችግር ውስጥ መግባታችን ያሳያል ያሉት ዶክተር ማተ ጥፋቴ ከሐዋሳ ከተማና ከለክ ወረዳ ሕይወታቸው በቫይረሱ ምክንያት ያለፈባቸው መኖራቸውና ሌሎች ሁለት ሰዎች ደግሞ ጽኑ ሕክምና እየተከታተሉ እንደሆነም ገልጠዋል። ከተያዙ ሰዎችም ሁለት ሰዎች ሞቷል። አንዱ እዚህ እኛ ክልል የሆነ ውስጥ ነው የሞተው። አንደኛው ደግሞ አዲስ አበባ ለተሻለ ሕክምና ብለን በላክ ንግበት ሞታ ነው። በህዝቡ ዘንድ ከፍተኛ የሆነ የመዘናጋት ችግር መኖሩን ገልጠው አሁንም ህብረተሰቡ የመከላከያ ዘዴዎችን ተግባራዊ ከማድረግ እንዳይቦዝንም አሳስበዋል። ጤና ባለሙያ ብቻ ሰርቶ ወይ የሆነ ሚዲያ አካል ሰርቶ ወይም የመንግስት መዋክር ወይም አስተዳዳሪ ወይም ፕሬዚዳንት ብቻ ሰርቶ ወይም የሆነ አካል ብቻ የሚወጣ አይደለም። ህብረተሰቡ እዚህ ጋር ማገዝ አለበት፣ የራሱን ድርሻ መወጣት አለበት ብለን እናስባለን። በተለይ በተለይ ወጣቱ ትውልድ ለዚህ ትልቅ ሚና አለው። በሐዋሳ ከተማና በሲዳማ ክልል በቀን የመመርመር አቅም ዝቅተኛ ሲሆን ለአብነትም ባለፉት 24 ሰዓታት ውስጥ 184 ሰዎች ብቻ የተመረመሩ ሲሆን ስድስት ሰዎች ደግሞ ቫይረሱ ተገኝቶባቸዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም